በእስር ላይ የሚገኙት የአማራ ብሔራዊ ንቅናቄ አብን አመራር አባላት ለአራት ቀናት በረሃብ አድማ ላይ ቆይተው ዛሬ ማቆማቸው ተገልጿል። በፖሊስ አባላት ማስፈራሪያና ዛቻ እየደረሰብን ነው፣ የፍርድ ሂደቱን በአግባቡ እየታየ አይደለም ብለዋል። የፓርቲው ሊቀመንበር ዶክተር ደሳለኝ ጫኔ ዛሬ ለአሜሪካ ድምፅ በሰጡት ቃል ከመሪዎቹ መካከል የአብን የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ እንዲሁም የጽህፈት ቤቱ ኃላፊ አቶ በለጠ ካሳና የምክር ቤቱ አባል አቶ ሲሳይ አልታሰብ ይገኙበታል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። የንቅናቄው ሊቀመንበር ዶክተር ደሳለኝ ጫኔ ዛሬ ለአሜሪካ ድምጽ በሰጡት ቃል የንቅናቄው ከፍተኛ አመራሮችንና አባላትን እንዲሁም ሌሎች የአማራ ብሔር ተወላጆች ከሰኔ አስራ አምስቱ ጥቃት ጋር በተያያዘ ተጠርጥረው በእስር ላይ ይገኛሉ። ተጠርጣሪዎቹ በእስር አራት ወራትን ቢያስቆጥሩም የተቀላጠፈ ፍትሕ እንዳላገኙና በእስር ቤቱ በደህንነት ስጋት ውስጥ በመሆናቸው ተቃውሟቸውን በረሃብ አድማ ለመግለጽ ተገደዋል ነው ያሉት። ለአለፉት አራት ቀን በእስር ላይ ያሉ አማራዎች እና የአብን አመራሮች አባላት የረሀብ አድማ አድርገው ነበር። ምክንያታቸው እንግዲህ ከአያያዛቸውና ፍርድ ሂደታቸው ጋር የተያዘ ነው። አንደኛ የህይወት ደህንነት ስጋት አለብን ነው። በተደጋጋሚ በፖሊስ የሚፈጸምብን ትንኮሳ አለ። ዛቻና ማስፈራሪያ ይደርስብናል። እንደገና በተለያዩ ጊዜ መብታችን ስንጠይቅ፣ የረሀብ አድማም ለማድረግ ስንሞክር፣ ለምን አስ ታደርጋላችሁ እርምጃ እንወስድባቸዋለን የሚል ማስፈራሪያ አማዛቸው ይደርስብናል። እና ሁለተኛው በእርሽን ጊዜ በቀጠሮ መጉላላት ምክንያት የተፋቀመ ፍትህ ማግኘት አልቻልም። ከወንጀሉ መፋጠታችንን ያሳየ ቅረ ማስረጃ ያለ ወይ አመታችን ረዳድቆ አልተለቀቅንም እና ፍትህ ተመስገናል። እነዚህ በአስቸኳይ ልናገኝ ብናገኝበታም የሚል ከዚህ ጋር የተያያዘ ነው ጥያቄዎቻቸው። ቁጥራቸው 23 የሚሆኑ የአብን አመራሮችና አባላት የደራ አማራ ማንነት ኮሚቴዎች አክቲቪስቶችና ጋዜጠኞች እንዲሁም ሌሎች የአማራ ብሔር ተወላጆች ለአራት ቀናት ያህል በረሀብ አድማ የቆዩ ሲሆን ዛሬ ምግብ መጀመራቸውን ነው ዶክተር ደሳለኝ የተናገሩት። ዛሬ ምግብ ገብቶላቸዋን ተቀጥለ ተመግበዋል። ከረሃብ አድማው ጋር በተያያዘ የንቅናቄው የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ ታመው እንደነበርና ሕክምና ተከታትለው መመለሳቸውንም ዶክተር ደሳለኝ አረጋግጠዋል። በጉዳዩ ዙሪያ የአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን የህዝብ ግንኙነት ኃላፊን ለማነጋገር የእጅ ስልካቸው ላይ በተደጋጋሚ ብደውልም ማግኘት አልቻልኩም። መልስ እንዳገኘው የመመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር